ወቅታዊ ጉዳዮች። የፌዴራል ተቃዋሚ ቡድን መሪ ቢል ሾርተን በፓርላማ የበጀት ምላሽ ንግግራቸው ትናንት ሐሙስ ምሽት ላይ ለመላው አውስትራሊያውያን አታያቸውን አስደምጠዋል። ለጠቅላይ ሚኒስትርነት ብቁ የሚያደርገኝ ዕቅዴ ይህ ነው ሲሉም ማንፌስቶአቸውን ዘርግተዋል። አገር አቀፉ ምርጫ በይፋ የሚጀመርበት ዋዜማ ላይ ሆኖም ማክሰኞ ዕለት ምሽት ለቀረበው የፌዴራል መንግስቱ በጀት በሰነዘሩት የበጀት ምላሽ ንግግራቸው ዋነኛ ትኩረት የነበረውም የሌበር እሴቶች መሠረት በሆኑት የጤና፣ ትምህርት፣ መሠረተ ልማት ላይ ሲሆን እንደ መንግሥት በኑሮአቸው ለተደላደሉቱ ሳይሆን በኑሮአቸው ለሚታገሉቱ ፓርቲያቸው ትድግናዋን እንደሚቸርም ቃል ገብተዋል። ቢል ሾርተን ከሁለት ወራት ባነሰ ጊዜ ውስጥ የአውስትራሊያ አዲሱ ጠቅላይ ሚኒስትር መሆንን ይሻሉ። የእሳቸው የአውስትራሊያ ጠቅላይ ሚኒስትር መሆን ፋይዳን ሲያመላክቱም የወቅቱ ጠቅላይ ሚኒስትር ማልከም ተንቡል ከተኳቸው ቶኒ አበት እምብዛም ልዩነት የሌላቸው እንደሆነ ልብ ሲያሰኙ ስ ስ ማልከም ተንቡል ጃስቲፊኬሽን ሮሊንግ ቶኒ አበት ይህ በጀት ማልከም ተንቦል ስለምን ቶኒ አበትን እንደተኩ ማስረገጫ መሆን ይገባው ነበር። ከማክሰኞ ምሽት ወዲህ ግና አውስትራሊያውያን በእውነቱ በግርምታ እንዲደመሙ ተትተዋል። ከትምህርት ቤቶችና ሆስፒታሎች የተቆረጠው ሰማንያ ቢሊዮን ዶላርስ አሁንም በበጀቱ ውስጥ ተካትቶ አለ። በተመሳሳይ መልኩ በሰርቶ አደሮችና በመካከለኛው መደብ አባል ቤተሰቦች ላይ የተደረጉት ቅናሾች አሁንም በጀት ውስጥ ይገኛል። በተመሳሳይ መልኩ እንዲሁ ከሜዲኬር ከሕፃናት ክብካቤ ከአረጋውያን ክብካቤ ከወሊድ ፍቃድ ክፍያ ከጥሮተኞችና አስታማሚዎች ላይ የተወሰዱት የድጎማ ቅናሾች አሁንም በጀት ውስጥ አሉ ብለዋል። የተቃዋሚ ቡድን መሪው መንግሥት በእጅጉ ከዝቅተኛውና መካከለኛው የሕብረተሰብ አባላት ላይ የበጀት ቅናሽ አድርጓል ብለው ሲወቅሱ ያን ለማካካስ ፓርቲያቸውና እሳቸው የሚመድቡት በጀት ሚዛኑን የጠበቀ እንደሚሆንም አመላክተዋል። ሚዛኑን የጠበቀና ሁል አቀፍ የሆነ በጀት በአንድ ዐሠርተ ዓመት ውስጥ ለመበጀት እንዲያስችልም 71 ቢሊዮን ዶላርስ እንደሚመድቡ ገልጠዋል። መንግሥት ለአነስተኛ ንግድ ተቋማት ያደረጋቸውን የታክስ ቅናሾች ሌበር እንደሚደግፍ አስታውቀው፣ ይሁንና መንግሥት ድጋፍ ለማያሻቸው ሚሊዮነሮችና ግዙፍ የንግድ ተቋማት እነሆኝ ያለውን ችሮታ ፓርቲያቸው እንደማይቀበለውም በይፋ አስታውቀዋል። የፌዴራል መንግሥቱ አቶ ሾርተን ባላቸውና በሌላቸው መካከል የመደብ ጦርነት በመጫር ላይ እንደሚገኙ ለሰነዘረባቸው ወቀሳዎች ምላሽ ሲሰጡም ይህ መንግሥት በዘነጋቸውና በከዳቸው ሴቶች፣ ወጣቶች፣ ጡረተኞች፣ አስታማሚዎችና የጦር ሰዎች ስም መናገር ለሌበር የመደብ ጦርነት አይደለም ብለዋል። አክሎም የመንግሥት የጦረታ አበል ለውጥ ቀውስ ውስጥ እንዳለ የኢኮኖሚ ዕድገትና ፍትሐዊነት እንደማይነጣጠሉ እንዲሁም የፌዴራል መንግሥቱ ወጥኖት ያለውን የዕቃዎችና ግልጋሎቶች ታክስ ጂ ኤስ ቲ ጭማሪ ፓርቲያቸው በብርቱ እንደሚቃወመው ሲያስገነዝቡ በሁሉም ነገር የ15 ፐርሰንት ጄስቲ ጥሎ ፍትሐዊነት አይኖርም። ይህን ፍጹም ተቃውመን እንቆማለን። አውስትራሊያ የ15 ፐርሰንት ጄስቲ አልሻም ካለች ለዚያ ዋስትና የማግኛው ብቸኛ መንገድ ከጁላይ ሁለት በኋላ የሌበር መንግሥት ብቻ ነው ሲሉ አውስትራሊያውያን ድምፃቸውን ለሌበር ፓርቲ እንዲቸሩ አሳስበዋል። አቶ ሾርትን የአየር ንብረት ለውጥን የመቋቋም አስፈላጊነት ተፈጥሮን መከባከብ ብቻ ሳይሆን የምጣኔ ሀብት እድገት ማስገኛም ጭምር እንደሆነ ጠቆመው እግረ መንገዳቸውንም የማልኮም ተርንቡልን የአየር ንብረት ለውጥ አቋም መለዋወጥን አንስተው ተችተዋል። ለመሠረተ ልማት ግንባታ የሚውል አስር ቢሊዮን ዶላርስ መመደባቸውንም አስታውቀዋል። በጤና ረገድም በተለይም ሜዲኬርን ጠብቆ ማቆየት ሌበር በመጪው ምርጫ ላይ በብርቱ የሚፋለምበት ጉዳይ መሆኑን ሲያሳስቡም ዝንጋይ አይኖርም። ጁላይ ሁለት በሜዲኬር የወደፊት ዕጣ ፈንታ ላይ ሕዝበ ውሳኔ ይሆናል። ባለፉት ሦስት ዓመታት ሊብራሎች በሜዲኬር ላይ ቅናሽ አድርገዋል፣ ሜዲኬር ላይ ታክስ ጥለዋል። ይባስ ብሎም በአሁኑ በጀት አውስትራሊያውያን ተገን ያደረጉትን ሜዲኬር ከድጡ ወደ ማጡ አሸጋግረዋል ብለዋል። አቶ ሾርተን ሜዲኬርን ለመታደግ ጠቅላይ ሚኒስትር በሆኑ በመጀመሪያዎቹ መቶ ቀናት ውስጥ ድንጋጌ አውጥተው ጥበቃ እንደሚያደርጉለትም አስታውቀዋል ለመጀመሪያ ጊዜ ቤት ሰሪ ወይም ገዢ ለሚሆኑቱ ሁኔታዎችን ለሁሉም የተመቻቹ እንደሚያደርጉና ትምህርትንም አስመልክቶ ከራሳቸው ሕይወት ጋር አሰናስለው ሲናገሩ እንደ መምህርት ወንድ ልጅ እንደ ሦስት ልጆች አባትነትና ጠቅላይ ሚኒስትር እያንዳንዳቸው ሕፃናትና ትምህርት ቤቶች ዓለም አቀፍ ደረጃ የጠበቀ ታላቅ የትምህርት ዕድል እንዲያገኙ አደርጋለሁ ሲሉ፣ በትናንትናው ዕለት ሐሙስ ምሽት የአቶ ቢል ሾርተን ንግግር በሌበር አባላትና ደጋፊዎቻቸው ዘንድ በተወካዮች ምክር ቤት ውስጥ በእጅጉ የሞቀ አቀባበል ተደርጎለታል። ቀጣዩ ተግባራቸው የሚሆነው ለአውስትራሊያ ያላቸውን ራዕይ በረጅሙ የምርጫ ዘመቻ ወቅት አውስትራሊያውያን እንዲቀበሏቸው። mein drück hörenal SBS SBS SBS SBS SBS SBS SBS Radio